አቶ ጎልቼ ሶራ የኢኮኖሚ አማካሪ ናቸው። በኢትዮ ኬንያ ድንበር የኬንያ ግዛት አስተዳደር ማርሰቢት ተወልዶ ያደጉት አቶ ጎልቼ ስለ ዘንድሮ የኬንያ ምርጫ ሲናገሩ ሁሉም ነገር በእስካሁኑ ሰላማዊ የሆነው አገራቸው ኬንያ ከዚህ በፊት ካካሄደቻቸው ምርጫዎች ትምህርቶችን በመክሰማ መሆኑን ይናገራሉ አካት ኒፉ አሁን ያካሄድነው ምርጫ የባለፉ ምርጫዎች ልምድ ውጤት ነው። የባለፈው የተከሰቱ ስተቶች ታርመው የዛሬው ምርጫ እንዲህ ሊሆን ችሏል። ይህ የአሁኑ ምርጫ እንዲህ መልካም እንዲሆን የቻለው ያሉን የህዝባዊ ተቃውሞቻችን ከጫና ውጪ በመሆናቸው ነው። የህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ እንዲሁም የምርጫ ቦርድ ተቋቁሟል። በተለይ የምርጫ ቦርዱ ከፖለቲካ ፓርቲዎች ጫና ተላቆ አሁን ምርጫውን በማካሄድ ላይ ነው። አሁን ምርጫው ተጠናቆ የድምፅ ቆጠራው በመከወን ላይ ነው። እኔም ሙያሌ ነው ያለሁት። ሁሉም በሰላም እየተከናወነ ነው። ምናልባት የምርጫውን ውጤት አንቀበልም የሚል አካል ካለ ዳግም ፍርድ ቤቶች ከአሁኑ በቂ ዝግጅት በማድረግ ላይ ናቸው እና በአጠቃላይ እንደ ሁለት ሺህ ሰባቱ ሀገራዊ ምርጫ ችግር እንዳይገጥመን ይህ ሁሉ ተፈጥሯል አሁን ፍራቻ በጥቂቱ ቢኖረንም ያን ያህል የከፋ ነገር ይመጣል ብለን አናስብም። አቶ ጎልጭ አክለው በተለይ በምርጫ ሂደቱ ላይ የሲቪክ ማህበራት ተሳትፎም ከፍተኛ መሆኑን ጠቁመው ሁሉም በየፊናው መሳተፉ በሀገሪቱ የዲሞክራሲ ባህል እንዲሻሻል አዎንታዊ ሚና ተጫውተዋል ብለዋል። ባልቲፓርቲ ታ ሁለት የመድብለ ፖለቲካ ፓርቲ ሂደት በሀገሪቱ ተጀመረ። የበፊቱ የሀገሪቱ መሪ ዳንኤል አራፍ ሞይ ሲደክማቸው ወረዱ። በዚያም በ2010 አዲስ ህገ መንግስት ተረቆ ጸደቀ። ይህ ከነጭ አገዛዝ ነፃ ከወጣም በኋላ አዲስ የተቀናጀነው ነጻነት ነበረ። እናም ኬንያ በየቀኑ የምትሻሻል ሀገር ናት ብለን ነው ሀገሪቷን የምናየው። በዚያ ላይ የሀገሪቱ መከላከያ ኃይል በፖለቲካ ጣልቃ አይገባም። ፖሊስና የፀጥታ ኃይልም እንዲሁ በዚህ ረድፍ እንዲገባ አይፈቀድለትም። በተጨማሪም የኬንያ የመገናኛ ብዙሃን በጣም የተደራጁ ናቸው። የሆነ ነገር ሚዛን ስቶ ቢሆን በስፋት ዘገባ በመስራት የዲሞክራሲ ግንባታ ላይ በንቃት እየተሳተፉ ናቸው። ለዚህ ነው ሀገራችን በዚህ ረገድ ጠንካራ እየሆነች የመጣቸው። አቶ ጎልቻ የተረጋጋች ሀገር ለመፍጠር ፍትሐዊ ምርጫ መሰረታዊ ክንዋኔ መሆኑን ጠቁመው ታዛቢዎቻቸውን ወደ ኬንያ የላኩ ሀገሮችም ብዙ ትምህርት ሊቀስሙ እንደሚችሉ ተናግረዋል። አቶ ሰለሞን ተፈራ በአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። ኬንያ በዲሞክራሲ ግንባታ ሂደት የተሻለች ሀገር ነች ይላሉ። ዋናው መሰረቱ ነገር ምንድን ነው? አንድ ሀገር በጣም መሪዎቹ ቢቀያየሩም፣ ሁለተኛ ደግሞ አንድ መሪ እንዲቀያየርም ሊያደርግ የሚችሉ ዋና ዋና ነገሮች አንደኛ የሀገር መንግስት ግንባታ ነው። የሀገር መንግስት ግንባታ እጅግ ወሳኝ ነው እና አንድ ሀገር መሪዎች ሊቀየሩ ሙንካን የሀገር መንግስት ግንባታ ካለቀው የሚመጣ መሪ ከሀገር ውስጥ ካሉ ፖሊሲ በስተቀር ይሄን ሲግኒፊካንት የሆነ ህዝቦች ያሉ መያዝ አለበት ተብሎ ተስማምቷል። ለምሳሌ ፕሬዚደንሻል ሲስተም መያዝ አለበት ተስማምቷል። ስለዚህ በዛ አንዱ ውጤታማ እንዲሆን አድርገዋል። ሁለተኛ የሀገር መንግስት ግንባታ ነው። የሀገር መንግስት ግንባታ ነው ተቋማቶችን የሚባሉት ለምሳሌ እነ ፍርድ ቤት፣ እነ ምርጫ ቦርድ፣ እነ መከላከያ፣ እነ ፖሊስ፣ ሰብአዊ መብት ኮሚሽን እነዚህ በስቴት ግንባታ ወይ ደግሞ ሀገር መንግስት ግንባታ ውስጥ የምጠሩ ምክንያቱ የሀገረ መንግስት ግንባታ አለቀ የሚባለው ያለ አቋማቶች በጣም ጠንካራ ነው ማለት ነው። ስለዚህ ሲስተሙን የሚጠብቅ ኦልሬዲ ዘመኛ የሚጠብቅ ማንኛውም መሪ ቢመጣው እንደሚሰተው የሚጠብቅ የሀገር መንግስት ግንባታ ስላለቀው ህማም የኬንያ ምርጫው በጣም ሰላማዊ እንድን ና የግለሰቦች ፍላጎት እንዳይጸባረቅ እነዚህ ተቋማቶች የፊት ተቋማቶች ወጥቶ ስለሚሄዱ ለዛ ነው። ለምሳሌ ባለፈው የኬንያ ምርጫ ህዝቡ ምርጭ ሰጥቶ ሮኬያ ከተሸነፈ በኋላ ፍርድ ቤቱ የተቃዋሚ ፓርቲ ምክር ሲያቀረ በኋላ ፍርድ ቤቱ ውድቅ ያደርገው እና እንደገና ምርጫ እንዲያደረገው ይህ የሀገር መንግስት ግንባታ ስላለቀ ነው። ተቋማቶች ገለልተኛ፣ ፍርድ ቤቱ ገለልተኛ ነው፣ ምርጫ ቦተ ገለልተኛ ነው እና ይሄ ነው። ሌሎች ሀገሮች በዚህ ቢማሩ የተሻለ ዲሞክራሲ እና ተወዳዳሪ ያለ ስራዊ ያለ ዲሞክራሲ እና ምርጫ ማካሄድ ቻሉ። ስለዚህ በዚህ ነው ውጤታማ እንዲያደርጉ ሁለቱ መሰረታዊ ነገሮች ናቸው። በአጭሩ ማለት ሀገር መንግስት ግንባታና የሀገር ግንባታ ነው። መምህር ሰለሞን ምርጫው በኢትዮጵያ ላይ ስላለው ትርጉምም አብራርተዋል። ሁለቱም አሁን መስታዊ የሚጠበቁት ሁለቱም መሪዎች ሁያም ምሳሌ የኦሮፓ ነታ ምክትል ተወዳዳሪ ነበረ እና ይህ ማለት ሆድ ሩ ኬንያታው የአሰራር የውጭ ጉዳይ ፖሊሲው እና የሀገር ውስጥ ጉዳይ ፖሊሲ ላይ ስራ ማለት ነው። በተሻለ መጠን ማለት ነው። በወሰነ መጠን ይሄን ያለ ዲፍረንስ ከኡሁሩ ጋር ያለው አሁን የኬንያ ስታንዳርድ ነዋሪ ጋር ብዙም ሲግኒፊክንት የሆነ ዲፍረንስ አለ ተብሎ አይጠበቅም። ስለዚህ ዞሮ ዞሮ እነዚህ የኡሁሩ ኬንያታ የነበሩ የፖሊሲው እና የኢትዮጵያው ቦታ ግንኙነትም በዛ የሚቀጥል ይገኛል። ሁለተኛ ግን እዚህ ጋር መታወቅ ያለበት የምስራቅ አፍሪካ ዜናዎች ኦልሞስት ኦል በሴም ናሽናል ኢንትረስት ያላቸው ቀሮች ናቸው። ይሄ ሊያስተሳስሩ የሚችሉ ለምሳሌ ኬንያ ያለ ኢትዮጵያ ኢትዮጵያ ያለ ኬንያ መኖር የማትችልበት ወይም ደግሞ ኬንያ ያለ ሱደን ሱደን ያለ ኬንያ መኖር የማትችልበት በሚል ሽብር የማትኖርበት ሁኔታዎች አሉ። ለምሳሌ የአልሸባብ ጉዳይ ወይ የሽብር ጉዳይ ሁሉም የአፍሪካው ቀንድ የሚያሳስብ ጉዳይ ነው እና ስለዚህ ሁለቱ ሀገሮች ኢንቴግሬሽን ይጠብቃል። ለምሳሌ ኢጋድ ብትወስድ እነዚህ እነ ኬንያና ኢትዮጵያ የኢጋድ አባል ናቸው፣ እነ ሱዳን የኢጋድ ናቸው። ይህን ለምንድን ነው ያደርጉት? ሁለት ምንድን ነው ዋናው የሴኪሪቲ ጉዳይ የስርስት የአፍሪካ ቀንድ ስላለ ነው። ሁለተኛ ደግሞ የኢኮኖሚ ትብብር ይፈልጋል። ለምሳሌ ኬንያ ከኢትዮጵያ ብዙ ኢኮኖሚ ትብብር አላት፣ ኢትዮጵያ ከኬንያ ብዙ ኢኮኖሚ ትብብር አላት። የበለጠ ደግሞ ኬንያ ከኢትዮጵያ ብዙ ኢኮኖሚ ትብብር ለምሳሌ ማብራት እየገዛች ነው እና ይሄ ምንድን ነው ሙቹ ኢንትረስት አለ። ስለዚህ ኢትዮጵያ ያለ ኬንያ፣ ኬንያ ያለ ኢትዮጵያ፣ ሁለቱ መበት አፍሪካ ያሉ ሀገሮች ተከባበሩ ተለያይቶ መኖር እንደማይችል ይሄ በግድ ነው። ማተር ኦፍ ሰርቫይቫል እስከሆነ ድረስ ይሄ ናል ሲግኒፊከንት በሁለቱ መቅጣጫ በፖለቲካ በኢኮኖሚ ተማራዊ ይሄና ሲግኒፊከንት ለውጥ ያመጣል ብዬ በግሌ አላስብም። ኢትዮጵያ በዘንድሮ የኬንያ ሀገራዊ ምርጫ ላይ በታዛቢነት እንዲገኙ የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የቀድሞ ፕሬዚደንት ሙላቱ ተሾመን እና የኦሮሞ ፌዴራልስ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን ልካለች። በሞምባሳ አካባቢ የነበረውን ምርጫ የታዘቡት ፕሮፌሰር መረራ ለቪኦኤ ይህንን ብለዋል። እዚህ ሀገር ችግሩ የሚታየው የምርጫ ውጤት ስነገር ነው ይባላል በእስካሁኑ ግን ሁሉም ሰላም ነው። ነገር ግን የመራጩ ቁጥር ከተጠበቀው በታች ነው። በአፍሪካ ደረጃ ግን የተሻለ ምርጫ ነው። እኔ በነበርኩበት ሞምባሳ አምስት መቶ ሰው ድምጽ በሚሰጥበት ቦታ አንድ ተወዳዳሪ ረብሻ ነገር መፍጠር ሞክሮ ነበር እንጂ ከዛ ያለፈ ችግር አልነበረም። እንዳጋጣሚ ሆኖ የኢትዮጵያ የቀድሞ ጠቅላይ ሚኒስትርና የቀድሞ ፕሬዚደንትም እዚህ ናቸው። እነሱም ወደ ሀገራችን ተመልሰው የኛዎቹን ይመክሩልን እንደሆነ እናያለን። ሰው እንዲህ በሰላም ወጥቶ መርጦ መግባቱ በጣም ጥሩ ነው። ደግሞም አስመራጮችም ተመራጮችም ችግር ሲናገሩ አልሰማንም። ምርጫ አፍሪካ ውስጥ እንዲህ በሰላም መለመዱ በጣም ጥሩ ነው ብለዋል። ምርጫ መታዘብ የመጀመሪያቸው እንደሆነ የገለጹት ፕሮፌሰር መረራና የአምቦ ዩኒቨርሲቲ ፖለቲካል ሳይንስ መምህሩ ሰለሞን ተፈራ ኢትዮጵያ ከዚህ የኬንያ ምርጫ ብዙ መማር እንዳለባትም አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከሞያሌ።